ለሳምንታት ብርቱ ትችቶች የገጠማቸው ጠቅላይ ሚኒስትር ስኮት ሞሪሰን የደን ቃጠሎውን የሚመረምር ሮያል ኮሚሽን ለማቋቋም ጉዳዩን ለካቢኔያቸው እንደሚያቀርቡ አመላክተዋል። ምንም እንኳን ተጠራጣሪዎቻቸው ቢበዙም፣ መንግሥት አሁን የያዘውን የአየር ንብረት ለውጥ ፖሊሲ ሊያሻሽል የሚችል እሳቤ መያዛቸውንም ጠቁመዋል። የሚቋቋመው ሮያል ኮሚሽን የአየር ንብረት ለውጥ ያሳደረውን ተጽዕኖ በክፍለ አገር፣ በአካባቢ መዘጋጃ ቤቶችና በፌዴራል ደረጃ አውስትራሊያ ለገጠማት የደን ቃጠሎ ቀውስ የሰጡትን ግብራዊ ምላሾች የሚመረምር ይሆናል። አቶ ሞሪሰን ከህዝብ በኩል ብርቱና ፈጣን የፌዴራል መንግሥት እርምጃዎች አስፈላጊነትን የተረዱ መሆኑን ጠቅሰዋል። ወደፊት ለሚገጥመው አገራዊ ቀውሶች የጋራ ብልጽግናው ሊከውናቸው የሚገቡ ተግባራት ሊገመገሙ እንደሚያሻ ሲናገሩ፣ በዚህ የእሳት አደጋ ወቅት የቀረቡ ምክረ ሐሳቦች ቢኖሩም አሁን የሚለወጥ የፌዴራል መንግሥቱ ሚና ግና የለም። ይሁንና ባለፉት ሳምንታት ውስጥ በዚያ ለውጥ በተለየ መልክ ፍላጎት መኖሩን በደስታ ነው የሚቀበለው። ይህም የተወሰኑ ጉዳዮችን በመጠይቅነት ያስነሳል። ያ የሚሆነው ማንን መሠረት በማድረግ ነው? የትኛውን ሕግጋትስ ተመርኩዞ ነው? እንደምንስ ምንስ ነው ሊከወን የሚችለው በሚል ብለዋል። በተጨማሪም አቶ ሞሪሰን የአየር ብክለት ግቦችን ለማሻሻል የመንግስት የአየር ንብረት ለውጥ ፖሊሲ ምናልባትም ሊሻሻል እንደሚችል አንስተዋል። ይሁንና አውስትራሊያ የአየር ንብረት ለውጥ ፖሊሲ ማሻሻያ ስታደርግ የካርቦን ታክስ፣ ከፍተኛ የመብራት ክፍያና የቆዩ ኢንዱስትሪዎችን በመዝጋት አይሆንም ብለዋል። በፓሪሱ የአየር ንብረት ለውጥ ስምምነት መሠረት አውስትራሊያ በ2030 በ2005 በነበረው በ26 ፐርሰንት የአየር ብክለትን ለመቀነስ ቃል ገብታለች። በሌላም በኩል የተቃዋሚ ቡድን መሪ አንቶኒ አልበኒዚ ሌበር የሮያል ኮሚሽን መቋቋምን እንደሚደግፍ ገልጠው ሆኖም ስኮት ሞሪሰን በዚያ ሳቢያ ለጥያቄዎች ምላሽ ከመስጠት ለማምለጫነት እንዲጠቀሙበት እንደማይሹ ሲጠቅሱ እሳቸው ስለ አረፋ ተናግረዋል፣ ስለ ሐሜታ አንስተዋል። በሚቀጥሉት ሳምንታቶች ውስጥ ለመስማት የማንሻው ነገር ምንድን ነው? ይህ ጉዳይ በሮያል ኮሚሽን ስለሚታይ በዚህ ላይ ምላሽ የለኝም ማለትን ነው። እኛ የመንግሥት ተግባራትና ጉድለቶች በውል እንዲመረመሩና ፈጣን ግብራዊ ምላሽ እንዲሰጥባቸው ነው የምንሻው ብለዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።